ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በግሪንስ ፓርቲ ድጋፍ የፌዴራል መንግሥቱ የአየር ንብረት ለውጥ ፖሊሲ የተጋረጠበትን መሰናክል አለፈ። ረዳት የንግድ ሚኒስትሩ ቻይና አውስትራሊያ የጣለችውን ማዕቀብ ታነሳለች የሚል ተስፋ ሰንቀው ወደ ቤጂንግ ሊያቀኑ ነው። የአውስትሬልያ ኦሎምፒክ ኮሚቴ የአውስትሬልያ ስፖርቶች በቂ ድጋፍ እንደማያገኙ ቅሬታውን ገለጠ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ አየር ንብረት ለውጥ ምክር ቤት በግሪንስ ፓርቲና በፌዴራል መንግስቱ መካከል የተደረሰውን የፖሊሲ ስምምነት ታሪካዊ ሲል አወድሶ የአየር ንብረት ለውጥ ግብራዊ እርምጃ ግና በዛ እንደማያበቃ አሳስበዋል። የግሪንስ ፓርቲ ቀደም ሲል የፌዴራል መንግስቱ አዲስ የድንጋይ ከሰልና የጋዝ ፕሮጀክቶችን እንዳይከፍት ዛቻ አዘል ሙግት ቢያነሳም ያልተሳካለት ሲሆን ሆኖም በተበከለ አየር አፍላቂዎች ላይ ብርቱ የገደብ ቁጥጥር እንዲጣልባቸው ተደራድሮ ከስምምነት ላይ ደርሷል። የንግዱ ማኅበረሰብም ስምምነቱን አሞግሷል። ይህ በእንዲህ እንዳለም የአየር ንብረት ለውጥ ሚኒስትር ክሪስ ባውን በበኩላቸው ረቂቅ ፖሊሲው የሕዝብ ተወካዮች ምክር ቤት ውሳኔን አግኝቶ ቢያልፍም ቅሬታቸውን ያሰሙ የምክር ቤት አባል በመኖራቸው በሕግ መወሰኛው ምክር ቤት ስሚ ወቅት በቂ ምላሽ ሊያገኙ እንደሚችሉ አመላክተዋል። መንግሥታቸውም ግብራዊ እርምጃ እየወሰደ መሆኑን ጠቁመዋል። አያይዘውም ዓለም የአየር ብክለት ቅነሳዎችን እያደረገ ባለበት ወቅት የአውስትራሊያ ምጣኔ ሀብታዊ እርምጃን መውሰድ በጣም ጠቃሚ ነው። ባለፈው ወርሃሜ ይህ ግብር ላይ አልዋለም ነበር። እንደ ቀድሞው ሁሉ የአየር ብክለት እያሻቀበ የምጣኔ ሀብት ዕድሎች የሚያመልጡበት ሁኔታዎች የለም። እንደ ቀድሞ ሁሉ ዘልማዳዊ ትግበራዎች በዚህ መንግሥት ዘንድ ተቀባይነት የላቸውም ብለዋል። የአየር ብክለት ቁጥጥር ድንጋጌው በሕግ መወሰኛ ምክር ቤት ይሁንታን ካገኘ በኋላ ከጁላይ አንድ ጀምሮ ሕግ ሆኖ ግብር ላይ ይውላል። ጠቅላይ ሚኒስትር አንቶኒ አልቤኔዚ ምንም እንኳ ቻይና የአውስትሬልያ፣ እንግሊዝ እና ዩናይትድ ስቴትስን የጸጥታ ስምምነት አስመልክቶ ቅሬታዋን ብትገልጥም አውስትራሊያ ላይ ጥላቸው ያሉትን የንግድ ማዕቀቦች እንደምታነሳ ያላቸውን ተስፋ ገልጠዋል። የአውስትሬልያ ረዳት ንግድ ሚኒስትር ቲም አይርስ በቻይና በው የንግድ ፎረም ላይ በመገኘት ንጹሕ ኃይልና ንግድ ላይ ለመነጋገር ነገ ወደ ቻይና ያቀናሉ። የረዳት ሚኒስትሩ እንዲህ ባለ የቻይና ጉባኤ ላይ መታደም ከአንድ አሠርት ዓመት አጋማሽ ወዲህ ይህ የመጀመሪያ ሲሆን፣ በቻይና አቻቸው ወደ ቤጂንግ ለተጋበዙት የአውስትሬልያ ንግድ ሚኒስትር ዶን ፋረል መንገድ ጠራጊ ነውም ተብሏል። አቶ አልቤኒዚ በሁለቱ አገራት መካከል የንግድ በሮች መከፈታቸውን አስመልክተው ሲናገሩ ማለፊያ በንግዳችን ውስጥ ተከስተው ያሉ መሰናክሎች አሉ ተከስተዋል። እንዲሁም መሻሻሎችም አሉ። እኛ ማድረግ በሚቻለን ወቅት ከቻይና ጋር ትብብርን ግድ ሲልም ተቃርኖን ለብሔራዊ ጥቅማችንም ተሳትፎን እንደምናደርግ ግልጽ አድርገናል ብለዋል። በቴል አቪቭ መጠነ ሰፊ የተቃውሞ ሰልፎችን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከፋፋይ ከሆነ የፍትሕ ሥርዓት የለውጥ እቅዳቸው ለመታቀብ ግድ ተሰኝተዋል። በአስር ሺዎች የሚቆጠሩ የተቃውሞ ሰልፈኞቹ በኔታንያሁ የመከላከያ ሚኒስትር ዮሃቭ ጋላንትን ከሥራ መሰናበትንም አንስተው የተቃውሞ ድምፃቸውን አሰምተዋል። ሚኒስትር ጋላንት ከሥራቸው የተባረሩት የጠቅላይ ሚኒስትሩ እቅድ የእስራኤል ኅብረተሰብን ከፋፍሏል፣ ወታደራዊና ብሔራዊ ደህንነትን ለአደጋ ይጥላል ሲሉ ተቃውሟቸውን በማሰማታቸው እንደሆነም ተገልጧል። የዩናይትድ ስቴትስ የፌዴራል ተቀማጭ ገንዘብ ኢንሹራንስ ኮርፖሬሽን ፈርስት ሲቲዝን ባንክና ትረስት ካምፓኒ እክል ገጥሞት ያለውን የሲሊኮን ቫሊ ባንክ አብላጫ ድርሻ እንዲገዛ መፍቀዱን አስታወቀ። ዋና ጽሕፈት ቤቱን ካሊፎርኒያ ያደረገው የሲሊኮን ቫሊ ባንክ ማርች 10 ቀን ለኪሳራ መዳረጉ ይፋ ሆኗል። ባንኩ በዩናይትድ ስቴትስ ታሪክ ውስጥ ለኪሳራ የተዳረገ ትልቅ ባንክ መሆኑም ተነግሯል። የኒው ሳውዝ ዌልስ ሌበር ፓርቲ የምክር ቤት አባላቱን ቃለ መሐላ ለማስፈጸም ተሰናድቶ ባለበት እውነት አብላጫ የምክር ቤት ወንበሮችን የማሸነፉ ውጤት ጠርቶ አልታወቅም። ቀደም ብሎ ሌበር እንደሚያሸንፍ ግምት ጣለባቸው የምክር ቤት ወንበሮች ወደ ሊብራል ፓርቲ አመዝነው ተገኝተዋል። ሆኖም የሌበር ፓርቲ አርባ ሰባት ወንበሮቹን አግኝቶ ራሱን ችሎ መንግሥት ሊያቆም እንደሚችል ወይም አርባ ስድስት ወንበሮችን በማግኘት የአንድ ወንበር እገዛ ሊያሻው እንደሚችልም ተገምቷል። ይሁንና አዲሱ ተመራጭ ፕሬምየር ክሪስ ሚንስ በነገ ዕለት ማርች 28 ቀን የሥራ ባልደረቦቻቸውን ቃለ መሐላ አስፈጽመው ወደ ሥራ ለመሰማራት ተሰናድተዋል። የአውስትሬልያ ኦሎምፒክ ኮሚቴ የአውስትራሊያ ስፖርቶች ተጨማሪ ድጎማዎችን ካላገኙ የብሪስበን ኦሎምፒክ ላይ እክል ሊገጥማቸው እንደሚችል አሳሰበ። በኮሚቴው ገለጣ መሠረት በአሁኑ ወቅት ድጎማው በሁለት ቢሊዮን ዶላርስ ዝቅ ብሎ ይገኛል። የአውስትሬሊያ ኦሎምፒክ ኮሚቴ የፌዴራል መንግሥቱ እያሽቆለቆለ ያለውን የስፖርት ማለ ንዋይ እንዲታደግም ጥሪ አቅርቧል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 66 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 35 ኢትዮጵያ ብር እስከ 63 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬልያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ስመልን። ፐርዝ ፀሐያማ ይሆናል። ዝቅተኛ 14፣ ከፍተኛ 27። አድላይ ሊያካፋ ይችላል። ዝቅተኛ 14፣ ከፍተኛ 23። ሜልበርን ያካፋል። ዝቅተኛ 16፣ ከፍተኛ 23። ሆባርት ደመናማ ይሆናል። ዝቅተኛ 12፣ ከፍተኛ 17። ካምብራ ያካፋል። ዝቅተኛ 13፣ ከፍተኛ 23 ሲድኒ ካፍያው ይጨምራል። ዝቅተኛ 20 ከፍተኛ 29 ብሪስበን በአብዛኛው ፀሐያማ ይሆናል። ዝቅተኛ 21 ከፍተኛ 23 ዳርዊን በከፊል ደመናማ ይሆናል። ዝቅተኛ 24 ከፍተኛ 34 አዲስ አበባ ያካፋል። ዝቅተኛ 11 ከፍተኛ 21። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በግሪንስ ፓርቲ ድጋፍ የፌዴራል መንግስቱ የአየር ንብረት ለውጥ ፖሊሲ የተጋረጠበትን መሰናክል አለፈ። ረዳት የንግድ ሚኒስትሩ ቻይና አውስትራሊያ የጣለችውን ማዕቀብ ታነሳለች የሚል ተስፋ ሰንቀው ወደ ቤጂንግ ሊያቀኑ ነው። የአውስትሬልያ ኦሎምፒክ ኮሚቴ የአውስትራሊያ ስፖርቶች በቂ ድጋፍ እንደማያገኙ አስመልክቶ ቅሬታውን ገለጠ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።